ጋሞጎፋ ዞን ቁጫ ወረዳ የሕዝቡ የማንነት የመልካም አስተዳደርና የልማት ጥያቄዎችን እንዲያነሳ ቀስቅሳቸኋል በሚል ፖሊስ ከስልሳ በላይ ሰዎችን ይዞ እንዳሰረና ሰባ አራት የሚሆኑ የአካባቢው ሽማግሌዎች አቤት ለማለት ጉዞ ወደ አዲስ አበባ እንደጀመሩ ትላንት መዘገባችን ይታወሳል። በጉዳዩ ላይ የወረዳውን አስተዳዳሪና በምክር ቤቱ የቁጫን ሕዝብ ተወካይ ምላሽ ለማካተት ያደረግነውን ጥረትም ገልጠናል። ሁኔታው ዛሬ በምን ደረጃ ላይ ይገኝ ይሆን? ሰለሞን ክፍሌ አቶ ዳንኤል ሽበሺን አነጋግሯል። አቶ ዳንኤል የአንድነት ፓርቲ የደቡብ ቀጠና ኃላፊ ናቸው። ወደ አዲስ አበባ ጉዞ ጀምረዋል የተባሉት ሽማግሌዎችስ የደረሱ ለሚለው ቀዳሚ ጥያቄው በሚሰጡት መልስ ነው የሚጀምሩት። ሰዎቹ ዛሬ ሐዋሳ ናቸው ያሉት፣ ነገ ወደ አዲስ አበባ ይገባሉ። ጠቅላይ ሚኒስትር ኃይለማርያም አቤቱታቸውን ለማቅረብ ነገ ወደ አዲስ አበባ ይገባሉ። ሌሊቱን ሲጓዙ አድሮ ማለት ነው። ሁሉም ሰባ አራቱም ናቸው የሄዱት? አዎ ሰባ አራት ሽማግሌዎች ናቸው። ግን ከነዛ ውስጥ ከበጀት ትንሽ የበጀት ችግር ስላጋጠማቸው የተወሰነ ሰው ተቀንሶ ሀምሳ ሁለት ሰው ብቻ እንድመጣ ነው ተደረገው። የታሳሪዎቹስ ሁኔታ በምን ደረጃ ላይ ይገኛል? አቶ ዳንኤል ታሳሪዎቹ አንደኛ የታሰሩት ያው እዛው አርባ ምንጭ ማረቢያ ቤት ናቸው ያሉት። ሌሎች ደግሞ በጣም የሚፈለጉ ሰዎች አሉ። ፖሊስ ሊያስራቸው በዚህ ጉዳይ ላይ ይንቀሳቀሳሉ የሚባሉ በርካቶችን ለማሰር የፍርድ ቤት ማዘዣ ይዞ እየተንቀሳቀሰ ያለበት ሁኔታ አለ። በሌላ ጎኑ ደግሞ የጋምጎፋ ዞን የፍትህ መምሪያ ኃላፊና የስራና ከተማ ልማት መምሪያ ኃላፊ በጋራ ወደ አካባቢው ተንቀሳቅሰዋል። እነሱም ወደዛ አካባቢ የሩበት ምክንያት ምንድን ነው? ከዚህ በፊት የህዝብ ተወካዮች ምክር ቤት አባላት ነበሩና የአካባቢው ልጆችም ስለሆኑ ወደዛ ተልእኮ በሄደን ልኳቸው እዛ አካባቢ አሁን ወደ አርሶ አደሩ ውስጥ ገብቶ አንዳንድ ስራ እየሰሩ ናቸው። ፖሊስ ጫና እየፈጠሩ ነው ያለው። እነሱም ህዝብን ይህ ጥያቄ የእናንተ ጥያቄ አይደለም፣ የእኛ ጥያቄ አይደለም ህዝብ እንዲል ያው ጫና እየፈጠሩ ናቸው እዛ ውስጥ ገብተው። እና አሁን ዛሬ ከዚህ ከአንድ ሰዓት በፊት የሰማሁት መረጃ ይህንን ይመስላል። እስቲ ለሰዎቹ መታሰር ከፖሊስ የተሰጠውን ምክንያት እንደገና ይግለጹልን አቶ ዳንኤል። የእስሩ ምክንያት ይሄን ጥያቄ ህዝቡ እንዲጠይቅ አነሳሳችሁ የምል ነው። የመርካማ አስተዳደር ጥያቄ በአካባቢው የፍትህ ችግር አለ። ፖሊሲ ህዝሙ ይደበድባል። ግብር በጣም ጫና በስቷል። ማዳበሪያ ለገበሬ ስትሰጥ በንግድ መልክ ነው የምሰጠው። በጣም ባልተጠና ሁኔታ መረቱ ሳይጠና ዝም ብለ ውሰድ ስትፈልግ ወንዝ ላይ ጣል ጣለው ከፈለግ በሚል ዝም ብሎ በጫና በጉልበት ነው የሚሸጡት እና ያንን ገንዘብ ደግሞ በኋላ ገበሬው ካመረተው ምርቱ ሳይሆን ከቤቱ ከብቱ ሸጦ ነው ሚከፍለው። ወይ ከተማ ያለ ወይ ውጭ ሀገር ያለ ልጅ ዘመድ ካለ ነው ያንን ኢዳ የሚከፍልለትና ይህ ሁኔታ በጣም አሰርሮ አለ። ህዝቡም በዛ ምክንያት ተሰቅሎ የሞተ ሰው አለ። ከዚህ በፊት ምናልባትም ለቢሮም ይህን ነገር ከዚህ በፊት ገልጭ ያለው አልተተላለፈም እንጂ የዛ አይነት ችግሮች በጣም በርካታ ችግሮች አሉ። ያንን ጥያቄ ነው ህዝቡ እንግዲህ ይዞ የተነሳው። የቁጫ ወረዳ ህዝብ የማንነት ጥያቄ ያነሳል ሲባል ምን ማለት እንደው እስቲ እርስዎ ያብራሩት። ሁሉም ነው ይህን ጥያቄ የሚያነሳው አቶ ዳንኤል፣ ከልጅ እስከ አዋቂ፣ ከሴት እስከ ወንድ በሙሉ በሙሉ በሙሉ ነው ይህን ጥያቄ የሚያነሳው። እንደውም አሁን ትናንት የሰማሁት ምንድን ነው ይሄ ህዝብ ሲገረፍ፣ ይሄ ህዝብ ሲጨቆን፣ ይሄ ህዝብ ያነሳውን ጥያቄ የህዝብ ተወካዮች ምክር ቤት አባል የሆነችው ስላልደገፈች እኛን አትወክልም ወክልም በአስቸኳይ ትመልሱ የምል። በአጠቃላይ በወረዳው ውስጥ ፊቲሽን እየተሰበሰበ ነው ያለው፣ እያለቀም ነው ያለው። ያንን በሙሉ በአንድ አይሱዙ መኪና ጭነው ለህዝብ ተወካዮች ምክር ቤት አፈ ጉባኤ ለአቶ አባዱላ ገመዳ ለማቅረብ አሁን ዝግጅቱ እያለቀ ያለበት ሁኔታ አለ። እስከዛ ድረስ ነው ህዝቡ ዘልቀው ሄደው እና ጥያቄው እኔ በግሌ እኔ ሰው መሆኔ ለእኔ በቂ ነው። በቃ እንደ ግለሰብ ከሆንኩኝ ግን የህዝቡ ጥያቄ በደንብ አንብቤያለሁ፣ አውቃለሁ። የአካባቢው ልጅም ነኝ ምርጫ ሁለት ሺህ ሁለት ለህዝብ ተወካዮች ምክር ቤት ፓርላማን መድረክን ወክ የተዋደርኩትን ነኝ። ከዚህ አንጻር የህዝቡ ስሜት ምን እንደሆነ፣ ምን ህዝቡ እንደመፈልግ፣ መንግስትን ምን እየጠየቀ እንዳለ፣ የመንግስት ምላሽ ምን እንደሆነ እስከ ዛሬ የመጣበትን ሁኔታ ሀ እስከ ሰኖ ማውቀው እና ይሄ ትክክለኛ ነገር ነው እኔ ደግመን ደጋግመን ላረጋግጠላቸው እወዳለሁ። ለማጠቃለል አቶ ዳንኤል በዚህ አካባቢ ውስብስብ ችግሮች እንዳሉ ነው የምትገልጹትና ምንድን ናቸው መፍትሄውስ? ችግሩ በጣም ትልቅ ችግር አክል ዛ አካባቢ ለወደፊቱም የፍትህ ጥያቄ ህዝቡ እያነሳ ነው ያለው። የዲሞክራሲ ጥያቄ እያነሳ ነው ያለው ህዝቡ የማንነት ጥያቄው የመልካም አስተዳደር ጥያቄውን ሁሉ እያነሳ ነው ያለው። እንደገና የተሰሩ የልማት አውታሮች ጥራት የላቸውም እያለ ነው ያለው። ተማሪዎች ተምሮ ለቁም ነገር እየበቁ አይደለም ነው እያለ ያለው እና ይህን ሁኔታ በጣም ውስብስብ የሆኑ ችግሮች አሉ። ያን ችግር ደግሞ ለምን ትጠይቃላቸው እያለ መንግስት ያፍናል፣ መንግስት ደግሞ ይኮረኩማል። መንግስት ልደሰት ይገባ ነበረ፣ ግን ያንን ትቶ አሁን እያፈነ ነው ያለውና ምናልባት ወደፊት ይሄ በጣም ይሄ የኦጋዴን አይነት እና የሸኮ መጀንገር አይነት ክስቶች ከዚህ በፊት ሀዋሳ ላይ የተፈጸመው አይነት ጭፍጨፋ እንዳይፈጸም እባካችሁ፣ የአለም አቀፉ ማህበረሰብ ሰብአዊ መብት፣ ቀይ መስቀል ሚዲያ ሰዎች በሙሉ አካባቢውን እንድትከታተሉ አደራላለሁ። በተረፈ እግዚአብሔር ይስጠለኝ። እኔም አቶ ዳንኤል ሽበሽን አመሰግናለሁ። አድማጮች፣ በትላንትናው ዘገባችን እንደተገለጸው ይህን ጉዳይ አስመልክቶ የበኩላቸውን ምላሽ እንዲሰጡ የወረዳው አስተዳዳሪ አቶ ስጋት ስምታ ተጠይቀው ነበር። ከአንድ ሰዓት በኋላ ደውሉ ካሉ በኋላ ተደጋጋሚ ሙከራ ቢደረግም ስልካቸው አልተነሳም። አካባቢውን መጎብኘታቸው የተነገረው በምክር ቤቱ የቁጫ ተጠሪ ወይዘሮ አለምፀሐይ ጳውሎስም እዚያው ከወረዳው ባለሥልጣናት ጋር ጨርሱ ነበር ያሉን። ዛሬም ወደ ወረዳው አስተዳዳሪ ብዙ የስልክ ሙከራዎችን አድርጌ ያለሁ አይነሳም ወይም የመያዝ ምልክት ይሰጣል። የምክር ቤት ተወካዩም ስልክ እንደዚሁ። በነገው ዕለት አዲስ አበባ ደርሰው ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ችግራቸውን ለማስረዳት ይሞክራሉ የተባሉት ከሀምሳ በላይ የአካባቢው ሽማግሌዎች ጥረት ምን እንደደረሰም ለማሳወቅ ሙከራችን ይቀጥላል።